ሚዲያ ሀዋሱማ ቅንደስቴ ከንስን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ22 ሜትር ባንዶች በአጭር ሞገድ የምናስተላለፈው ፕሮግራም አሁን ጀመረ። እየመጡ በየጊዜው እየተነጋ እየመጡ በየጊዜው እየተነጋገሩ ከአፍሪካ ህብረት ጋር ከሌሎች ጉዳዩ ከሚመለከታቸው ወገኖች ጋር እየተነጋገሩ እየተመለሱበት ሁኔታ ነው። የተወሰነ ነገር ስለሌለ የተደረሰበት አቋም የለም። ሶፋር የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦበሳንጆ ና የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማንን በትላንትና ዕለት ወደ አዲስ አበባ መመለስና የነበሯቸውን ክንውኖች አስመልክቶ ለቀረበላቸው ጥያቄ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አቪርስ ይቀርባል። አርብ፣ ህዳር 10 2014 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሰዓት ላይ እንገኛለን። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከማኅበራዊ መገናኛ ገጾቻችን አሰናጇ አባዮ ገበያውና ከዕለቱ ዋና ዘጋጅ ጽዮን ግርማ እንዲሁም ብያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችው ቆንጂት ታዬ ነኝ። የአፍሪካ ሕብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዚህ ቀደም የጀመሩትን እውነታ የማፈላለግ ስራ ለመቀጠል ወደ አዲስ አበባ መመለሳቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን አዲስ አበባ ገብተው ከምክትል ጠቅላይ ሚኒስትር እና ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውንም አምባሳደር ዲና ተናግረዋል። ዛሬ በሐዋሳ ዩኒቨርሲቲ በተከፈተው የዲፕሎማሲ ማዕከል ላይ የተገኙት አምባሳደር ዲና ሙፍቲ ለአሜሪካ ድምፅ በሰጡት አጭር ቃለ ምልልስ ኦባሳንጆ የሰሜኑን ጦርነት በተመለከተ ከተለያዩ ወገኖች ጋር የሚያደርጉትን ንግግር ይቀጥላሉ ብለዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የአዲስ አበባ ዓለም አቀፍ አይሮፕላን ጣቢያን ጨምሮ የኢትዮጵያ የአየር ክልል ለበረራ ደህንነቱ የተጠበቀ ነው ሲል የኢትዮጵያ የሲቪል አቪየሽን ባለስልጣን ዛሬ አስታውቋል። ሀብታሙ ስዩም ዝርዝሩን ይዟል። የኢትዮጵያ ሲቪል አቪሽን ባለስልጣን ዛሬ በወጣው መግለጫው በመገናኛ ብዙሃን እየተዘገበና እየወጣ ያለው ማስጠንቀቂያ መሰረተ ቢስና በውኑ ካለው እውነታ ጋር ፍጹም ተጻራሪ ነው ብሏል። የዩናይትድ ስቴትስን ፌዴራል አቪሽን አስተዳደር ከትናንት በስቲያ ለአብራሪዎች ያወጣ ያለውን ማሳሰቢያ ጠቅሶ አሶሼትድ ፕሬስ ትናንት በወጣው ዘገባ በአፍሪካ እጅግ የበዛ ትራፊክ ካላቸው አይሮፕላን ጣቢያዎች አንድ የሆነው አይሮፕላን ጣቢያ በቀጥታ የሚሁን ቀጥተኛ ባልሆነ ሁኔታ ለምድር ላይ ተኩስ ወይንም ከምድር ወደ አየር ለሚተኮዙ መሳሪያዎች ሊጋለጥ እንደሚችል ተናግረው ነበረ። ይሁን እንጂ የአዲስ አበባ ዓለም አቀፍ አውሮፕላን ጣቢያን ጨምሮ የኢትዮጵያ አየር ክልል ለበረራ ደህንነቱ የተጠበቀ ነው ያለው የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልላችንም ሆነ አውሮፕላን ጣቢያዎቻችንን ደህንነትና ጸጥታ ለአደጋን እንደማናጋልጥ ለተገልጋዮች ሁሉ አጥብቀን እናረጋግጣለን ብለዋል። ባለስልጣኑ በዚሁ መግለጫው አክሎም የበረራ እንቅስቃሴዎች ደህንነት የተጠበቀ መሆኑን ለማረጋገጥ እንደ በፊቱ ሁሉ ማንኛውንም እርምጃዎች እንወስዳለን ብለዋል። የደህንነትና ጸጥታ ጥበቃ ዓለም አቀፍ ደረጃዎችን እንደሚከተልም ባለሥልጣኑ በዚሁ አጭር መግለጫው አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከናይጄሪያ ፕሬዚደንት ሞሐማዱ ቡሃሪ፣ ከውጭ ጉዳይ ሚኒስትሩና ከንግድና ከኢንዱስትሪ ሚኒስትሮች ጋር አቡጃ ላይ ተገናኝተው ተወያይተዋል። የኬንያ ጉብኝታቸውን አጠናቀው ወደ ናይጄሪያ የተጓዙት የውጭ ጉዳይ ሚኒስትሩ ከሀገሪቱ ምክትል ፕሬዚደንት ዮሚ ኦሲንባጆ እና ከውጭ ጉዳይ ሚኒስትሩ ጄፍሪ ኦኒየም ጋር በመሆን የሁለት ነጥብ አንድ ቢሊዮን ዶላር የልማት ትብብር ስምምነት መፈረማቸው ተገልጿል። ከዚህ በተጨማሪም የዩናይትድ ስቴትስን የአፍሪካ ፖሊሲ የዘረዘሩበትን አብይ ንግግር አድርገዋል ሚኒስትሩ በኮቪድ-19 የአየር ንብረት ለውጥ ኤችአይቪ ኤድስ እንዲሁም በአህጉሪቱ የጸጥታና የዲሞክራሲ ጉዳዮችም ላይ የሀገራቸውን ፖሊሲ አንጸባርቀዋል ብሊንከን ዛሬ የአፍሪካ ጉዟቸውን ሴኔጋል ላይ ያጠናቅቃሉ በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ ከታሰሩ ሰራተኞቹ መካከል ስድስቱ መለቀቃቸውን ገለጸ። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ትናንት ሐሙስ በሰጡት ቃል ስድስት ሰራተኞቻችን ተለቀዋል ብለዋል። አምስት ሌሎች ሰራተኞቻችን እና ቤተሰቦቻቸው ግን አሁንም አዲስ አበባ ውስጥ እንደታሰሩ ናቸው ሲሉ አስታውቀዋል። የትግራይ ተወላጆች በብዛት እየተያዙ ነው የሚሉ ሪፖርቶች እየወጡ ባሉበት በዚህ ሰሞን የተባበሩት መንግስታት ድርጅት ቢያንስ 16 ሰራተኞቹ እንደታሰሩበት መግለጹ የሚታወስ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩጋንዳ ፖሊሶች ከቦምብ ፍንዳታዎቹ ተከትሎ አምስት ሰዎችን መግደላቸውን አስታወቁ። የሀገሪቱ ፖሊሶች ባለፈው ማክሰኞ ዋና ከተማዋ ካምፓላ ውስጥ የደረሱትን የቦምብ ፍንዳታዎች ካደረሰው ጽንፈኛ ቡድን ጋር ግንኙነት አላቸው ብለው የጠረጠሯቸውን ቢያንስ አምስት ሰዎች መግደላቸውን ነው ያስታወቁት። አራቱ ወንዶች የተገደሉት ከኮንጎ ጋር በሚያዋስነው ድንበር ላይ በምትገኝ ከተማ በኩል ተመልሰው ዩጋንዳ ሊገቡ ሲሞክሩ ነው ብለዋል ፖሊሶቹ። አምስተኛው የእስልምና ሃይማኖት መምህር የሆኑት መሐመድ ኬሬቡን ደግሞ ካምፓላ አቅራቢያ በሚገኝ መኖሪያ ቤት ከጸጥታ ኃይሎች ጋር በተደረገ የተኩስ ልውውጥ መገደላቸውን ፖሊስ አስታውቋል። አንድ ሌላ የእስልምና መምህር ለመያዝ እያደንን ነው ብሏል ፖሊስ። ሁለቱ ሰዎች ሙስሊም ወጣት ወንዶችን ጽንፈኝነት እየሰበኩ የኃይል ጥቃት የሚያደርሱ ሚስጥራዊ ህዋሶች ውስጥ እንዲገቡ በማበረታታት ተወንጅለዋል። ማክሰኞ ዕለት ቢያንስ አራት ሰዎች ለተገደሉባቸው የቦምብ ጥቃቶች እስላማዊ መንግስት ብሎ ራሱን የሚጠራው ቡድን በዩጋንዳውያን እንደተፈጸመ ገልጾ ኃላፊነት መውሰዱ ይታወሳል። የዩጋንዳ መንግስት ባለስልጣናት በበኩላቸው የአይኤስ ተባባሪ የሆነው የተባበሩት ዲሞክራሲያዊ ኃይሎች የተባለው ቡድን ለፍንዳታዎቹ ተጠያቂ ነው ብለዋል። ዩናይትድ ስቴትስ ከፋይዘር ኩባንያ የኮቪድ-19 መድኃኒት ለመግዛት ስምምነት ላይ መድረሷን አስታውቃለች። ዩናይትድ ስቴትስ ፋይዘር ኩባንያ ከሰራው ከአዲሱ የኮቪድ-19 መድኃኒት ለ10 ሚሊዮን ህሙማን የሚበቃ ልትገዛ መስማማቷን ፕሬዚደንት ጆ ባይደን ናቸው ያስታወቁት። ስራ ላይ ለመዋል ፈቃድ እየተጠባበቀ ያለው የፋይዘሩ የኮቪድ መድኃኒት ግዢ በዚህ የአውሮፓ አመት ተጀምሮ በቀጣዩ አመት እንደሚጠናቀቅ ተገልጿል። ፕሬዚደንት ባይደን በዋይት ሀውስ ድረገጽ ላይ ባወጡት መግለጫ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር እንዲሁም የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ፈቃድ ሲሰጠው በቀላሉ በነፃ መቅረብ እንዲችል አስተዳደራቸው እርምጃዎችን እየወሰደ መሆኑን አስታውቀዋል። ፋይዘር ኩባንያ ባወጣው መግለጫ ደግሞ የዩናይትድ ስቴትስ መንግስት ፓክሲሎቪድ የተባለውን መድኃኒት አምስት ነጥብ ሃያ ዘጠኝ ቢሊዮን ዶላር ከፍሎ እንደሚገዛ አመልክቷል። በመጨረሻም ባለ 1.75 ትሪሊዮን ዶላር ወጪው የፕሬዚደንት ጆ ባይደን የማህበራዊ ኑሮ ጉዳዮች መርሃ ግብር ላይ በተወካዮች ምክር ቤት ለትናንት ሐሙስ ማታ ታቅዶ የነበረው የድምፅ አሰጣጥ ወደ ዛሬ ተዛውሯል። የድምፅ መስጠት ሂደቱ የዘገየው የተወካዮች ምክር ቤቱ ውህዳን ሪፐብሊካን መሪው ኬቪን መካርቲ ሰዓታት የፈጀ ንግግር ማድረጋቸውን ተከትሎ ነው። ኮንግሬሽናል በጀት ኦፊስ የተባለው ከፓርቲ ወገንተኝነት ነፃ ተቋም በርካታ ዲሞክራት የምክር ቤት አባላት ድምፅ ከመስጠታችን በፊት ማወቅ እንፈልጋለን በማለታቸው በመርሃ ግብሩ ረቂቅ ሕግ ላይ የተዘረዘሩትን ወጪዎች ገምግመዋል። ይህንኑ ተከትሎም ትናንት ማታ ድምፅ ሊሰጥበት ታግዶ ነበር። ለሰዓቱ ያለን ዜና በዚሁ አበቃል። ቆንጅታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ህዳር 14 ህዳር 10 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭታችን የምስልና ድምፅ አቀናባሪያችን ዜነብ አብዱራህማን፣ የምሽቱ የስርጭት መሐንዲስ ደግሞ ቻርልስተን ሞክ ነው ዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል አሁን ወደ ቀዳሚው የዕለቱ አብይ ርዕስ የአፍሪቃ ኅብረት የአፍሪካ ቀንድ ልዩ መልእክተኛ ኦሎሴጉን ኦበሳንጆ ከዚህ በፊት የጀመሩትን እውነታ የማፈላለግ ስራ ለመቀጠል አዲስ አበባ መመለሳቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማንም አዲስ አበባ ገብተው ከምክትል ጠቅላይ ሚኒስትር እንዲሁም ከውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውንም አምባሳደር ዲና ተናግረዋል። በዛሬ ዕለት በሀዋሳ ዩኒቨርሲቲ በተከፈተው የዲፕሎማሲ ማዕከል ላይ የተገኙት አምባሳደር ሙፍቲ ለአሜሪካ ድምፅ በሰጡት አጠር ያለ ቃለ ምልልስ ነው። ኦበሳንጆ የሰሜኑን ጦርነት በተመለከተ ከተለያዩ ወገኖች ጋር የሚያደርጉትን ንግግር ይቀጥላሉ ያሉት ዮናታን ዘብዲዎስ ተከታትሎታል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የአፍሪካ ህብረት የአፍሪካ ቀንድ ልዩ መልዕክተኛ ኦሊሰጎን ኦባሳንጆ ዳግም ወደ ኢትዮጵያ መመለስን በተመለከተ ሲናገሩ አሁን ባለው ወቅት አይ ሁኔታ ላይ ከንሰርን ያለን የሚሉ በርካታ ሰዎች ከተለያዩ በተለይ ከሀያላን አገራት እንመጣለን ነው ሶፋር ፋክት ፋንዲንግ ሚሽን ነው ምንድን ነው፣ በእኛ በኩል ስለ ሰላም ያለን አቋም ሌሎች ወገኖች ምንድን ነው እያሉ ያለውን ይህንን እየመጡ በየጊዜው እየተነጋገሩ ከአፍሪካ ህብረት ጋር፣ ከሌሎችም ጉዳዩ ከሚመለከታቸው ወገኖች ጋር እየተነጋገሩ እየተመለሱበት ሁኔታ ነው። የተወሰነ ነገር ስለሌለ የተደረሰበት አቋም የለም ። ሶፋር እነሱ የሚሉት ነገር ተደራደሩ፣ ተነጋገሩ ነው የሚሉት። በአጠቃላይ የኢትዮጵያ መንግስት ለሰላም ሁልጊዜም ቋሚ፣ ቀና አቋም አለው፣ ግን አሁን የተወሰነ ነገር የለም። ግን አሁን ፋክት ፋይንዲንግ ሚሽን ላይ ነው ያሉት። ምን እንዳገኙ እነሱ ይገልጹታል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልዕክተኛ አምባሳደር ጀፍሪ ፈልትማን አዲስ አበባ መምጣታቸውና ከምክትል ጠቅላይ ሚኒስትርና ከውጭ ጉዳይ ሚኒስትር ከአቶ ደመቀ መኮንን ጋር መወያየታቸውን ገልጧል። ፈልትማንም ትላንት መጥቷል። አሁን ያለውን ወቅታዊ ሁኔታ ተገልጾላቸዋል። በተለይ የሰብአዊ እርዳታን በማድረስ ረገድ የኢትዮጵያ መንግስት እየሰራ ያለው ነገር ተነግሯቸዋል። ቅርብ ጊዜ ወዲህ በርካታ ወደ ሶስት መቶ በላይ መኪናዎች እርዳታ ወደዛ መሄዱን ወደ ሰሜን ወደ ኮምቦልቻና ወደ ላሊበላ ደግሞ የአየር በረራ መንግስት ለመክፈት ፈቃደኛ መሆኑም እርዳታ ለማድረስ ማለት ነው ገልጸውላቸዋል። እንደዛም ሆኖ ሌላው ወገን ማለት የህወሀት ውድም አሁንም ጥፋቱን እንደቀጠለበት አስረድቷቸዋል። ዳግም ወደ ኢትዮጵያ የመጡት ኦሊሰጎን ኦባሳንጆ ለሰላም መፍትሄ በማፈላለግ ሂደት ውስጥ የደረሱበትን ሀሳብ ለጠቅላይ ሚኒስትር አብይ አህመድ የአብራራሩ ተብሎ እንደሚጠበቅ የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስቴር ባወጣው መግለጫው አስታውቋል። በተጨማሪም በሰብአዊ እርዳታ ዙሪያም እንደሚወያዩ መግለጫው ጠቁሟል። ኦባሳንጆ በቆይታቸው አዲስ አበባ ለሚገኙ ለአፍሪካ ህብረት አምባሳደሮች ማብራሪያ ይሰጣሉ ተብሎም ይጠበቃል። ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ ተቋማት በኢትዮጵያ ያሉ ተፋላሚ ወገኖች ችግሩን በድርድር እንዲፈቱ በተለያየ መንገድ ሲጠይቁ ቆይቷል። ድርድሩን በተመለከተ ስለ ኢትዮጵያ አቋም ከአሜሪካ ድምጽ የተጠየቁት አምባሳደር ዲና ኢትዮጵያ መንግስት ከመጀመሪያው ጀምሮ ህወሀት ሪፎርም እንትቶ ወደ ትግራይ ከሄደ ጊዜ ጀምሮ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ አርቲስቶች ጭምር እየሄዱ ወደ ሂደቱ እንዲመለስ ጠይቁት ነበር። ከዚያ በኋላ የኢትዮጵያ መንግስት አንድ ያ ጦርነቶች ተገብቶ ነው የገባ የሰሜን ዝን ከኋላ በማጥቃታቸው ምክንያት ነው ወደዛ የተከደው። ከዚያም በኋላ አንድ ጊዜ ለአካባቢ ፎይታ ለመስጠት እንዲያስቡበት ወደ ሰላም ይመጡ እንደሆነ በሚል መንግስት ብቻውን ወጥቷል። ከዚያ ወዲህ እነሱ ወደ ወሎ ወደ አማራ ክልል መስፋፋት ነው የጀመሩት። ኢትዮጵያ መንግስት በሰላም ላይ ያለው አቋም ግልጽ ነው። ነገር ግን ሌላው ወገን ይህን ጉዳይ ለሰላም ምንም ቁም ነገር እንደሌለ እንደማይሰጥ ከግምት እንደማያስገባ ነው እየተስተዋለ ነው። አምባሳደር ዲና ሙፍቲ ዛሬ ሐዋሳ የተገኙት በሐዋሳ ዩኒቨርሲቲ የተከፈተውን የዲፕሎማሲ ማዕከል ለማስጀመር ሲሆን ማዕከሉን መክፈት ያስፈለገው ጊዜው ሁሉም ዜጎች ያሳተፈ ዲፕሎማሲን የሚጠይቅ በመሆኑ ነው ሲሉ ገልጧል። የኢትዮጵያ ዲፕሎማሲ አገሪቱ የገጠማትን በተለይ ሶስት ዋና ዋና ጉዳዮችን ታሳብ እያደረገ መሆን እንደሚገባ ማብራርቷል። አንደኛው ቀደም ሲል የህዳሴ ግድብ መሰረት ከተጣለ ጊዜ ጀምሮ የታችኞቹ ተፋሰሱ ሀገሮች በተለይ ግብፅና ሱዳን አካባቢ በዋናነት ግብፅ አካባቢ የነበረው ደባ ነው። የሰሜኑን ጉዳይ ላይ ሮላላቸው የእኛን ዜጎች ከአረብ ሀገር ፍቃድ ያላቸውን ጭምር እያስጨንቁ ወደዚህ በመላክ ረገድም የግብጾቹ ሚና ረዥም እጅ እዛ ውስጥ አለበት። የሱዳን ድንበር አካባቢ ተሻግሮ ኢትዮጵያ መሬት የመያዝ ትዕቢት ከዚህ ጋር የተያዘ ነው። እነዚህ እነዚህ የመሳሰሉ ነገሮች ቻሌንጆች ናቸው። በዚህ በሰሜኑ ሀገራችን ፍል ያለው ነገር ከሁሉ በላይ ደግሞ ከቅርብ ጊዜ በምዕራቡ ዓለም ያው ታዛዥ መንግስት የመፍጠር ፍላጎት፣ ሁለተኛ ደግሞ እዚህ የዚህ የጂኦ ፖለቲክስ የፈጠራቸው ነገሮች አሉ። በርካታ ተጫዋቾች እዚህ ቀይ ባህር አካባቢ እና ሜዲትራን አካባቢ እየተፈጠሩ ነው ያሉት። በተለይ በአረቡ ዓለምና በቀንድ አፍሪካ አካባቢ ጨዋታ የሚፈልጉ ሀያላን በብዙ ኢንትረስት አላቸው። የንግድ እንትረስት አለ። የጦር መሳሪያ ማስተላለፍ ኢንትረስት አለ። ሪሶርስ የማግኘት ኢንትረስት አለ። የውሃ ኢንትረስት አለ። የተደባላልቁ ኢንትረስቶች ናቸው። እዛ ላይ አልቃይዳና አልሸባብ ያሉበት አካባቢ ነው እነዚህ ደግሞ አዳዲስ ሌላ ህያላን የጦር መሳሪያ የጦር ቤዝ የሚመስረት ፍላጎታቸው በጣም እያየለ ሄደበት ሁኔታ ነው ያለው። እነዚህ ሁሉ እየሰሩት ያለው ነገር አለ ይሄ ለእኛ ተርፎናል። ስለዚህ ይሄም አንድ ቻሌንጅ ነው። ይሄን ቻሌንጅ ለመቋቋም በተለይ ይሄ እዚህ ቀይ ባህርና አካባቢ የሚጫወቱትን ሀይሎችን ሁኔታ በመገባለ ለማስተናገድ እና የእኛን ህልውና ለማዳን በአሁኑ ሰዓት በውጭ ግንኙነት በፓብሊክ ዲፕሎማሲ ረገድ የምንጫወቱ ሚና በጣም ከባድ ነው የሚሆነው። ለዚህም የዚህ ዩኒቨርሲቲ ሚና በጣም ከፍተኛ ነው የሚል እንትናለኝ። የሐዋሳ ዩኒቨርሲቲ ፕሬዚዳንት አያኖ በዳሶ የማዕከሉን አስፈላጊነትና የሚያከናውናቸውን ተግባራት ዘርዝረዋል። የህግ ምሁራን ለዓለም አቀፍ የውሃ ውሎች ሰነዶች፣ ህጎች፣ ፍትሐዊ የእኩል ተጠቃሚነት እንዲሁም የሀገራችን ሉዓላዊነት ከጣልቃ ገብነት ተጽዕኖ የምናስቀረበት ዙሪያ ሀሳብ የምናመነጭበት ማዕከል ይሆናል። አለም አቀፍና የፖለቲካ ምሁራኖችም የውሃ ፖለቲካ ወቅታዊ ፖለቲካ ጉዳዮች የሚመከሩበት፣ በተለይም በምዕራቦች ምዕራቦች በእኛ ላይ የሚያደርጉትን ተጽዕኖ መወያየት የምንችልበት ፍትሐዊነት የምናስቀርበትና አንድነታችንን የምናጠናክርበት ማዕከል ሆኖ እንዲያገለግል ይታሰባል። ዛሬ በሐዋሳ ዩኒቨርሲቲ የተከፈተው ማዕከል በሌሎችም ዩኒቨርሲቲዎች በሂደት ይቀጥላል የተባለ ሲሆን ዓላማውም ለብሔራዊ ጥቅም የሚሟገቱ ምሁራንና ተማሪዎችን ማፍራት እንደሆነም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሀዋስ። ዮናታንን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ የመጽሔት ርዕስ ወስዳችኋለሁ። ወደ አዲስ አበባ ነው የሚመልሰን። የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ወዲህ ብሔር ተኮር ስርዓቶች እየተካሄዱ መሆኑን የሚናገሩ ዘገባዎች እውነት አይደሉም ሲል የኢትዮጵያ ፌዴራል ፖሊስ ኮሚሽን ዛሬ በሰጠው መግለጫ አስተባብሏል። የኮሚሽኑ የኮሚኒኬሽንስ ኃላፊ አቶ ጄይላን አብዲ በተለይ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ምርመራዎችንና ተከናውነዋል ያሏቸውን ተግባራትም አብራርተዋል። በአዋጁ መሠረት በተደረገው ምርመራ በርከት ያለ ቁጥር ያላቸው ሰዎችና ሕገወጥ የጦር መሳሪያዎች እንዲሁም የጥፋት ተግባርን ያግዛሉ ያሏቸው ቁሳቁሶች በቁጥጥር ስር መዋላቸውን ነው የተናገሩት። የተባበሩት መንግሥታት ድርጅት ዋና ጸሐፊ የጅምላ ፍጅት ጉዳዮች ልዩ አማካሪ ዋሪሙ ንዴቴሩ ከትናንት በስቲያ ባወጡት መግለጫ የድርጅታቸው ሰራተኞች የሆኑ ሰዎችን ጨምሮ በትግራይ ተወላጆች እየታሰሩ ናቸው ሲሉ አድራጎቱን በጥብቅ እንደሚያወግዙ አስታውቀው ነበር። አቶ ጄላንን ያነጋገረችው ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች። ሀገሪቱ ውስጥ በተፈጠረው የሰላም ችግር ምክንያት የወጣው የአስቸኳይ ጊዜ አዋጅ ተግባራዊ ከተደረገ በኋላ የተለያዩ የጦር መሳሪያዎች በፍተሻ መያዛቸውን የኢትዮጵያ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ አቶ ጄላን አብዲ ገልጸዋል። በሀገር አቀፍ ደረጃ በርካታ አሸባሪ የጁንታና ሸኔ የተጠረጠሩ ሌሎችም የጋምቤላና የቤኒሻንጉል አማጽያን በርካታ ሰዎች በቁጥር ስር መዋላቸውን መሳሪያዎቹ የተያዘ የክላሽ ብዛት አርባ አንድ አጠቃላይ የተያዘ የተያዘ የሽጉት ብዛት ሁለት መቶ አስራ ዘጠኝ አጠቃላይ ስንሞስ እንድ የእጀባ መሳሪያ አንድ የተለያዩ የኋላ ቀር መሳሪያ ብዛት አስራ ሶስት የተያዙ የተለያዩ ፈንጂዎች ብዛት አስራ ሶስት አጠቃላይ የተያዙ ቦምብ ብዛት አስራ አምስት ጦር መሳሪያ ጥይቶች ብዛት አስር ሺህ አምስት መቶ ሀምሳ ዘጠኝ የተለያዩ የጦር መሳሪያ ካርታዎች ብዛት ሶስት መቶ ሀያ አምስት ጦር መሳሪያ ትጥቅ መያዣ ብዛት አምስት ሺህ ሁለት መቶ አርባ የተያዙ የጦር ሜዳ መነጽር ሰላሳ ሰባት የመገናኛ ሬዲዮ አርባ ሁለት ኮምፓስ አንድ የውጊያ ካርታ አንድ ተይዘዋል። የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ወዲህ በተለያዩ የሀገሪቱ አካባቢዎች ብሄር ተኮር እስር እየተፈጸመ ነው የሚል መረጃና ሰሞኑን የኢትዮጵያ ሰብአዊ መብቶች ኮሚሽን የታሰሩ ዜጎች አያያዝ አሳስቦኛል ስል በሰጠው መግለጫ ላይ የወጡ ስጋቶችና ክሶችን አቶ ጄላን አስተባብለዋል። እኛ መሰረት አድርገን የምንሰራው የወንጀል ተግባር ላይ ነው። ምክንያቱም አሁን መሳሪያ፣ ቦምብ በቤቱ እየተገኘ ስለ ብሔር ጉዳይ ለምን ይነሳል? የሽብር አዋጁም ለሽብር ድርጊት ብቻ መዘጋጀት ራሱ እንደሚያስጠይቅ ነው። ስለዚህ በቤታቸው ይህንን ሁሉ የያዙን እንዴት የብሔር ጉዳይ እዚህ ይነሳል? ለምሳሌ የትግራይ ተወራጆችም ይሁን የኦሮሞ የሚሆኑ በሰፊው ሕዝብ በሰላም እየኖረ አሁን በወንጀል ተጠርጥሮ ስለተያዙ በብሔር ነው የታሰሩት እንዴት ሊባል ይችላል? በተለያየ ስራ ላይ ተሰማራ የትግራይ ተወላጅ የለም ወይ? እንዴት በጁምላ ታስሯል ይባላል? ኦሮሞስ እንደዛ የለም ወይ? እኛ ያተኮር ነው በወንጀል ተግባር ብቻ ላ የተሰማሩትን የተያዙትን ብቻ ነው የያዝነው እንጂ እኛ ከብሔር ጋር ምንም ከማንነት ጋር የሚያያይዛቸው ነገር እንደሌለ የሰብአዊ መብት ኮሚሽን ያወጣው ትክክል አይደለም። የራሱ አሰራር ዘርግቶ ተቋሙ ከዚህ በፊት ጁንታው ሀያ ሰባት አመት በሙሉ ሰብአዊ መብት ረገጣና የተለያዩ ድርጊቶችን ሲፈጽምበት የነበረው ማዕከላዊ ተዘግቶ ማንኛውም ኢትዮጵያዊ ዜጋ በሚከሰስበት ጊዜ ሰብአዊ መብቱን ባከበረ መልኩ ምርመራ እንደሚካሄድና እንደዚህ አይነት ጥሰቶችም እንዳል ምንም እየደረሱ እንዳልሆነ ትክክል አይደለም። በአስቸኳይ ጊዜ አዋጁ ስር እየተከናወኑ ያሉ ተግባራት ፌዴራል ፖሊስ ኮሚሽን አባል በሆነበት የአዋጁ አፈጻጸም ክትትል ቦርድ በጋራ የሚቃኝ መሆኑን አቶ ጄላን አመልክተዋል። አቶ ጄላን አክለው ህዳር ዘጠኝ ሁለት ሺ አስራ አራት ዓመተ ምህረት አራት ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት የንብረት ግምጃ ቤት ውስጥ በህዝብ ጥቆማና ፖሊስ ባደረገው ብርበራ ከአንድ ሺ ስምንት መቶ በላይ ጥይቶች ተገኝተዋል ብለዋል። እኛ የሃይማኖት ተቋማት ውስጥ አልገባንም? እነሱም በመንግስት ተቋማት ስራ ውስጥ በጣልቃ አይገቡም እና እኛ ጉዳዩ እሱ ጋር የሚገናኝ አይደለም። በተጨባጭ እኛ የጦር መሳሪያዎች ከጥበቃ በላይ ትላልቅ የነፍስ ወከፍ ሳይሆኑ የጅምላ ጨራሽ የሆኑ መሳሪያዎች ወይም ቡድን መሳሪያዎች የተገኙበት ሁኔታ ሲሆን፣ እነዚህም በጥቁማ የተገኙ በመሆኑ እዛ ውስጥ ያሉት ናቸው። ጥቁማንም የሰጡት እንደገና ደግሞ ሲወጣም ተበርብሮ ሲወጣም የእምነት አባቶች ጭምር እያዩ ተከታዮች ጭምር በይማኝነት እያዩ ነበር የወጣውና ከምንም ከሃይማኖት ጋር የሚያያይዘው ነገር የለም። በሀገሪቱ እኩይ ተግባራት ለመፈጸም የምታትሮ አካላትን ወደ ህግ የማቅረብ ስራ ተጠናክሮ ይቀጥላል ያሉት ኃላፊው አንዳንድ ሀገሮች ዜጎቻቸውን ከኢትዮጵያ እንዲወጡ እየጎተጎቱ ቢሆንም አዲስ አበባ ሰላም መሆኗን ተናግረዋል። አዲስ አበባ በአሁኑ ጊዜ ጽሁፍ አየር እና ሰላም ያለባት ከተማ መሆኗል። የኢትዮጵያ ልጆች ጀግኖች። የኢትዮጵያ ልጆች የትም ቦታ ሆነው አዲስ አበባም ይሁን ሌላ እንደ ሀገርም መስዋዕት ከፍሎ ኢትዮጵያን ይጠብቃሉ። በሌላ በኩል ግን የተባበሩት መንግስታት ድርጅት ዋና ጸሐፊ የጅምላ ፍጅት ጉዳዮች ልዩ አማካሪ ዋሪ ሙንደርቱ ከትናንት በስቲያ ባወጡት መግለጫ የድርጅታቸው ሰራተኛ የሆኑ ሰዎችን ጨምሮ የትግራይ ተወላጆች እየታሰሩ ናቸው ሲሉ አድራጎቱን በጥብቅ እንደሚያወግዙ አስታውቀው ነበር። አቶ ጄላን በዛሬ መግለጫቸው የአስቸኳይ ጊዜ የአዋጅ አፈጻጸም መርማሪ ቦርድ በአዋጁ አፈጻጸም ሂደት ወቅት ተፈጥሯል በሚባሉ በሰብአዊ መብቶች አያያዝና ጥሰቶች እንዲሁም የሰብአዊ እርዳታ አቀራረብ ላይ ትኩረት ሰጥቶ እንደሚሰራ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የአፍሪካ ጉብኝት የሚመለከተው ርዕስ ይሆናል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና እለት ከፍተኛ የህዝብ ቁጥር ወዳላትና በአህጉሪቱ ቀዳሚዋ የዩናይት ስቴትስ ሸሪክ ከሆኑት አገሮች አንዷ ወደሆነችው ናይጄሪያ ገብተዋል። የብሊንከን የአፍሪካ ጉዞ በሱዳንና በኢትዮጵያ ያሉ ሁኔታዎች እየተባባሱ በመጡበት ወቅት የተከናወነ መሆኑን ጠቅሳ የአሜሪካ ድምፅ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲሴን ከብሊንከን የዩናይት ስቴትስ የአፍሪካ ፖሊሲ መግለጫ ጋር አጣምራ የላከችውን ኤደን ገረሞ እንደሚከተለው አሰናድተዋለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኬንያ ከገቡ በኋላ እሮብ እለት የሱዳን የጸጥታ ኃይሎች በዋና ከተማዋ ካርቱም እና በመንትያ ከተማዋ ኦምዱርማን ለተቃውሞ የወጡ በሺዎች የሚቆጠሩ ጸረ መፈንቅለ መንግስት ሰልፈኞች ላይ በመተኮስ አስራ አምስት ሰዎችን ገድለዋል። ይህ ክስተትም ወታደራዊ ኃይሉ ከሶስት ሳምንታት በፊት ስልጣን ከተቆጣጠረ በኋላ እጅግ አስከፊ የሆነው ቀን ሆኖ አልፏል። ይህን ሁኔታም የውጭ ጉዳይ ሚኒስትሩ ሀሙስ እለት በአቡጃ ናይጄሪያ ባደረጉት ንግግር አንስተውታል። the military must respect the rights of civilians to assemble peacefully <laughs> በተጨማሪም እንደ አውሮፓውያን አቆጣጠር በጥቅምት 25 የታሰሩትን ጨምሮ አብደላ ሀምዶክ ወደ ስልጣን እንዲመለሱም ድጋፋችንን እንሰጣለን። በብሊንከን የአምስት ቀናት ይፋዊ የአፍሪካ ቆይታ የሱዳኑ መፈንቅለ መንግስትና የኢትዮጵያ ግጭት ዋና አጀንዳቸው ሆኗል። በዚህ ጉዳይ ላይም የቀድሞ አምባሳደርና ረዳት የውጭ ጉዳይ ሚኒስትር የሆኑት ጆሃኒ ካርሰን ለአሜሪካ ድምጽ በሰጡት ማብራሪያ የብሊንከን ጉዞ በአህጉሪቱ እየወደቀ የመጣውን ዴሞክራሲ ወደ ላይ ለመግፋት መሰረታዊ የሆነ ጊዜ ላይ የተደረገ ነው ይላሉ። በመላው የአፍሪካ ወታደራዊ መፈንቅለ መንግስት እየጨመረ መምጣቱ እጅግ የሚረብሽና አሳሳቢ ነው። በሀገሪቱ ላይ ዴሞክራሲ አደጋ ውስጥ ገብቷል። ነገር ግን በግልጽ እንደሚታየው እንደ አፍሮ ባሮሜትር ያሉ የህዝብ አስተያየት የሚሰበስቡ ተቋማት እንዳመለከቱት ከሆነ ህዝቡ በህገ መንግስቱ መሰረት በሰላምና በዲሞክራሲያዊ መንገድ የተመረጠ መሪ እንዲመጣ ጠንካራ ፍላጎት አለው። ብሊንከን በአቡጃ እንደደረሱ በቀጥታ ከናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ ጋር በሁለቱ ሀገራት መካከል ስላለው ዘላቂ የሆነ የጋራ ትስስር ላይ መክረዋል። በዚህ ጉዳይ ላይ ጆሃኒ ካርሰን እንዲህ ይላሉ። ናይጄሪያ በአፍሪካ በጣም ወሳኙ ሀገር ናት። ትልቅ ህዝብ፣ ትልቅ ምጣኔ ሀብት፣ ትልቅ ዲሞክራሲና ከፍተኛ የሆነ የነዳጅ ምርት ያላት ሀገር ስትሆን በተጨማሪም በቀጠናው የመጓጓዣ የንዋይና የባንክና የመገናኛ ማዕከል ስትሆን በዓለም ላይም ሁለተኛዋ የፊልም አምራች ሀገር ናት። አንቶኒ ብሊንከን ዩናይትድ ስቴትስ በአፍሪካ ስለምታራምደው ፖሊሲ ቁልፍ የሆነ ንግግር ያደረጉ ሲሆን የምዕራብ አፍሪካ ሀገራቶች የኢኮኖሚ ትስስር ማህበረሰብ ኤኮዋስ፣ እንዲሁም የመንግስት የልማት ባለስልጣን ኢጋድና የደቡብ አፍሪካ ሀገራት የልማት ማህበር ሳድክ ሀገሪቱ በዓለም አቀፍ ክርክሮች ላይ ለሚኖራት ድምጽ ቁልፍ ሚና እንዲጫወቱ አሳስበዋል። ዩናይትድ ስቴትስ አፍሪካን እንደ ዓለም አቀፍ የፖለቲካ ተባባሪ ከመመልከት ይልቅ ዋና ተዋናይ እንደሆነች ማመን ያስፈልጋል ብላ እንደምታስብም አጽንኦት ሰጥተው ተናግረዋል። ሚኒስትሩ ስለ ኮቪድ-19 ትብብር እንዲሁም የአየር ንብረት ለውጥ እንደ ቻድ ባሉ ሀገራት ላይ ስላሳደረው ጫናም ያነሱ ሲሆን በነዚህ ጉዳዮች ላይ ሀገራቸው አፍሪካን ለመደገፍ ጽኑ ፍላጎትና ተነሳሽነት እንዳላትም ገልጸዋል። ብሊንከን የጸጥታና ዴሞክራሲ ጉዳዮችንም አንስተው የተናገሩ ሲሆን በአህጉሪቱ ዴሞክራሲ እያሽቆለቆለ መምጣቱን እንዲሁም ወታደራዊ መንግስታት በዚህ አመት ብቻ አራት መፈንቅለ መንግስቶችን ማካሄዳቸውንና ይሄም ባለፉት አስር አመታት ውስጥ ትልቁ አሀዝ መሆኑን ገልጸዋል። ለዚህም በአብነት በአሁኑ ሰዓት በሱዳን ዜጎች በጎዳና ላይ መውጣታቸውን እንደ ምሳሌ አንስተዋል። የተለያዩ ሀገራት ዜጎችም በዴሞክራሲና በህብረ መድበለ ፓርቲዎች ቢመሩ እንደሚመርጡ አስታውሰዋል። በእርግጥም ሚኒስትሩ በኒጀር ዲሞክራሲያዊ የሆነ የሽግግር መንግስት መደረጉንም ሳያመሰግኑ አላለፉም። የውጭ ጉዳይ ሚኒስትሩ አያይዘውም የዴሞክራሲ ማሽቆልቆል ጉዳይ አለም አቀፍ መሆኑንም ጠቁመው ሀገራቸው ዩናይትድ ስቴትስ ስም ቢሆን በዚህ መፈተኗን ገልጸዋል። ሚኒስትሩ የጸጥታና ሰላም ጉዳይንም ያነሱ ሲሆን በኢትዮጵያ፣ ሶማሊያ፣ ሞዛምቢክ፣ ካሜሩን፣ ማሊ፣ ኒጀርና በሌሎች አፍሪካ ሀገራት በጥቃት አድራሽ ጽንፈኞች፣ በወንጀለኞች፣ በሀገር ውስጥ ታጣቂዎች የተነሳ ግጭት በመከሰቱ የጸጥታ ስጋት በዜጎች ህይወት ላይ አደጋ ደቅኗል ብለዋል። አያይዘውም ይህም ልማትን በማስተጓገል ሀገራቱና ያሉበትን ቀጠናም እያወኩ ነው ብለዋል። ለዚህ መፍትሄ ይሆን ዘንድም በየሀገሩ ያሉ አጋሮቻቸው የሰለጠነ የጸጥታ ኃይል ላይ ድጋፍ እንደሚጠይቁ ገልጸው ነገር ግን ሁሉም ግጭት በመሳሪያ ኃይል ይፈታል ብለው እንደማያስቡና መንግስታት የዜጎችን መብት እንዲያከብሩ በደል ሲደርስም ከፍተኛ የሆነ ተጠያቂነት እንዲኖር እንዲሁም የወንጀለኛ መቅጫ ሕጎች ሊሻሻሉ ይገባል ብለዋል። ችግሮችን ለመቅረፍም ሀገራቸው ቀጣይነት ባለው ዲፕሎማሲ ከብሔራዊ መሪዎችና ከቀጠናዊ ተቋማት እንዲሁም ዓለም አቀፍ አጋሮች ጋር በትብብር እንደምትሰራ የገለጹ ሲሆን ሴቶችን ወደፊት ማምጣቱም ያስፈልጋል ል ሲሉ አበክረው አሳስበዋል። ብሊንከን በኢትዮጵያ ሱዳንና ሶማሊያ ለተፈጠረው ግጭት አፍሪካውያን መሪዎችና ተቋማት ዲፕሎማሲያዊ መፍትሄን ለመፈለግ ተንቀሳቅሰዋል። በተባበሩት መንግስታት ድርጅት፣ በዓለም የንግድ ድርጅት እና በአፍሪካ የልማት ባንክ በኩልም በሰፊው እየሰሩ መሆኑንም አስታውሰዋል። በተጨማሪም ሀገራቸው ከአፍሪካ ጋር ለምታራምደው ፖሊሲ ለዚህ ተግባራዊነት ያላትን ከፍተኛ ተነሳሽነት ለማስረገጥ ፕሬዚዳንት ጆ ባይደን በዩናይትድ ስቴትስ የአፍሪካ መሪዎች ስብሰባን ለማዘጋጀት መወሰናቸውንም አብስረዋል። የውጭ ጉዳይ ሚኒስትሩ ስለ ወጣት አፍሪካውያን መሪዎች የትስስር መድረክ ያሊ፣ እንዲሁም ስለ ሙስና፣ ስለ ቴክኖሎጂ ትስስርም አንስተዋል። ብሊንከን በናይሮቢ በነበራቸው የመጀመሪያው ቆይታ ከኬንያ ውጭ ጉዳይ ሚኒስትር ሮቼሌ ኦማሞ እና ሀገራቱ ባላቸው ትስስር እንዲሁም በኢትዮጵያ ያለውን ግጭት በማስቆሙ ረገድ መወያየታቸው የሚታወስ ሲሆን የእርዳታ ኮሪደሮች እንዲከፈቱና ሁሉም አካላት ያለምንም ቅድመ ሁኔታ ለውይይትና ለሰላም እንዲቀርቡ ደጋግመው አሳስበዋል። እስከዛው ድረስ ግን ግጭቱ በመባባሱም የአሜሪካ ዜጎች ከሀገር ለቀው እንዲወጡም ማሳሰባቸው ይታወሳል። በዚህ ጉዳይ ላይ አስተያየታቸውን የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተከታዩን ብለዋል። እንደ ጎረቤት ሀገር እኛ ጋ ችግ ችግር ካለ እኛ የምነሱ ጋር ችግር ካለ ሀሳብ ቢኖረን አስተያየት ቢኖረን ጥረት ብናደርግ ምንም የሚገርም ነገር አይደለም። እንደ ጎረቤት ሀገር ኬንያ መሪም እዚህ መጥተው ኢትዮጵያ ሁለተኛ ቤታችን ና ትሉ እያሉ የውጭ ጉዳይ ሚኒስትሯን ትላንትና ከአሜሪካ ውጭ ጉዳይ ሚኒስትር ጋር የተገናኙ ጊዜ ያሉት በኢትዮጵያ መንግሥት ዊዝደም ነው ያሉት በኢትዮጵያ መንግሥት ብልጠት ዊዝደም ብልጠት ከሆነ ማለት ነው አምናለሁ የውስጥ ችግራቸውን መፍታት ይችላሉ ብለው አስተያየት ሰጥቷቸው፣ ይሄ እንደ ወዳጅ ጎረቤት ሀገር ጥሩ አስተያየት ነው እየሰጡ ያሉት። ከውጭ የኢትዮጵያን ሁኔታ በአግባቡ ላላስተዋሉትም ትክክለኛውን ነገር እያሳዩ ያለበት ሁኔታ ነው። አንቶኒ ብሊንከን በዛሬው ዕለትም ወደ ሴኔጋል ዳካር በማቅናት በዛ ካሉ የዩናይትድ ስቴትስ ኢንቨስተሮች የሀገሪቱ መሪዎች ጋር ስለ ኢንቨስትመንት፣ ቴክኖሎጂ፣ ኮቪድ-19፣ የአየር ንብረት ለውጥና ሴቶችን ወደ አመራር ማምጣት ዙሪያ ይወያያሉ ተብሏል። ኤደንን፣ ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ከአቡጃ መልስ የቦረናን ጉዳይ ወደሚመለከት የአገር ውስጥ ሪፖርት ነው የምናቀናው። በቦረና ዞን በተከሰተው ድርቅ የሞቱት እንስሳት ቁጥር ከሰባ ሺህ በላይ መሆናቸውን የዞኑ አስተዳደር አስታወቀ ይለናል። የአርማያ ዩኒቨርሲቲ ደግሞ በሌላው በኩል በድርቅ ለተጎዱ የዞኑ ነዋሪዎች ድጋፍ እያደረገ ሲሆን፣ ድርቁ ያስከትለውን ማኅበራዊና ኢኮኖሚያዊ ጉዳት ለመቀነስም ምክር ሀሳቦችን አቅርቧል። ባለፈው ሳምንት ከ50 ሺህ በላይ እንስሳት ለህልፈት እንደተዳረጉ ያስታወቀው የሶማሌ ክልልም ድርቁን ለመከላከል በውጭ የሚኖሩ የክልሉ ተወላጆች እንዲሳተፉ ሲል ጥሪ አቅርቧል። አዲስ ቸኮል ነው ያጠናቀረው። በኦሮሚያ ክልል ቦረና ዞን በተከሰተው ድርቅ የሞቱ እንስሳት ቁጥር ከ70 ሺህ በላይ መድረሱን የዞኑ አርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ ለአሜሪካ ድምፅ አስታውቀዋል። ድርቁ ከእንስሳት ሞት ባሻገር በሰዎች ላይ ማህበራዊ ጉዳትም እያስከተለ መሆኑን ነው ዶክተር ቃሲም የተናገሩት። 70,185 ከብት ሞቷል። በዚህ ሰዓት እንደዛ፣ ወደ 170,462 ደግሞ በሰው በኩል ነው በሰው አካ በሰው ጉልበት ነው የሚነሱት አፕሊፊንግ ገንማልስ ናቸው። ይሄንን ያክሉ ራሳቸውን መነሳን የማይችሉ እና በሰው ጉልበት መቆም የሚችሉ ናቸው ወይ ጉዳቱ ይህንን ይመስላል። በጣም በትልቅ ቁጥሩ ያባወራ ወደ አርባ ሀምሳ ሺ ሀምሳ ሺ አምስት መቶ ሀምሳ ሁለት ሰዎች ናቸው ብርቶቻቸውን እንዲ በጉልበታቸው እያነሱ ያሉትና የሞተባቸው ደግሞ ወደ ሀያ ስምንት ሺ ሁለት መቶ ሰላሳ ስምንት ባወራ ነው እነኛ ነው የሰባ ሺ አንድ መቶ ሰማኒያ አምስት ሞተባቸው። የእንስሳቱ ጉዳት ይህንን ይመስላል። ድርቅ ደግሞ ፓስቶራሊስት ላይ አርብቶ አደር ላይ ሲመጣ እንደሚታቀው እንስሳት ነው የሚገላ እንስሳት ነው የሚሞቱበት ሌላ ደግሞ ከዛ ከዛ በኋላ እንደ ኮንሲኩዌንስ የሚወጣ ችግሮች አሉ። ማልኒትሪሽን ትላለ፣ የፉድ ሴኩሪቲ ክራሲስ ትላለ፣ ስቱደንት ድሮፕ አውት ወይ አብሰንቲዝ የሚባል ይቀጥላል። ለድርቁ ተጎጆች የእንስሳት መኖ ይዞ ወደ ቦረና ዞን ሄዶ የነበረው የሐረማያ ዩኒቨርሲቲ የሉካን ቡድን በስፍራ ተገኝቶ የተመለከቱት በመገናኛ ብዙሃን ከሚሰሙት በላይ እንደሆነባቸው ነው የቡድኑ አባል አቶ ኑሩ መሀመድ ለአሜሪካ ድምፅ የተናገሩት ቦረና እንደሄድን የተወሰነ እርጥበት አለ ኢቪን እስከ ያቤሎ ድረስ ያለው። አንዳንድ ሰዎች ያቤሎ ደርሰው ስለሚመለሱ ምን ያህል ሲሪየስ እንደሆነ አያዩም። ከዛ ወደ እዛ ወደ ኬንያ አቅጣጫ ወደ ደቡብ አቅጣጫ ቀጥለ ስትሄድ ወደ ሜጋ ዱብሉቅ አምሳ ኪሎ ሜትር አካባቢ የሚትሆን ነው። ከያቤሎ ዱብሉቅ ስትሄድ ወደዚህ ደግሞ ወደ ዲሎ የሚባል እንዲሁም ደግሞ ዲዳሃራ የሚባል ወደ አሬሮ መስመር ገባ ስትል ሀያ ስምንት ኪሎ ሜትር ነው። አሁን የሄድነው ወደ ዳህራ የሚል አካባቢ በአሬሮ መስመር ያበለውን አለፍ ብለው ወደ ገጠር ስትገባ እዛ ስንሄድ ያየነው ነገር ነው። በሶሻል ሚዲያ ላይ የምናየው እና ምድር ላይ ያየነው በጣም በጣም ነው ልብ የሚነካው፣ ታች የሚያደርግ ነገር ነው ያየነው። አቶ ኑሩ አንድ መቶ ሰላሳ ሁለት የቁም እንስሳት የሞቱባቸው ግለሰብም ማግኘታቸውን ያስታውሳሉ። ስምንት ኪሎ ሜትር ከያቤለው እንደተንቀሳቀስ አንድ አዛውንት አገኘን። በርካታ ከብት ያለቀበትን እሱ ጋር ጎራ አል በጣም ተክዞ ቁጭ ብለው ነበረ። ምንድን ነው ስንል በጣም በእርግጥ ከመተከዝም በላይ ያደርጋል። አሁን የተወሰኑ ከብት እኛ ደሞ የከብት አርቢ ወይም የገበሬ ልጆችን አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች እና ቃለን ያሳደግነው ወተቱን የጠጣን ከብት አንድም ጥጃ አንድም ላም ሲሞት ምን ያህል ታች እንደም መቶ ሰላሳ ሁለት ከብት ዛነ እኛ ስንደርስ አሁን ትኩስ የሞቱ ሁለት ላሞች ናቸው። እዛው በረት ስር ተኝተው ያገኘናቸው ላሞች እንደውም አቁመናቸው ከሌሎቹ ከቆሙት ትንሽ ስጋ ሰውነታቸው ላይ እያለ ነው የሞቱት። ረሃቡን አልቻሉም። ከነሱ የበለጠ ደርቆ ደግሞ ቆሞ የሚሄደውንም አይተናል። አባጃተኒ ሙሉ ይባላሉ። የዲዳሐራ ነዋሪ ናቸው። አርብቶ አደሮች በዝናብ ላይ ብቻ ጥገኛ መሆናቸውን የሚቀንሱ ስራዎች መሰራት አለባቸው የሚሉት አቶ ኑሩ ከችግሩ ለመውጣት መፍትሄ ያሏቸው ምክረ ሃሳቦችም ያቀርባሉ። አንደኛ እነዚህ ከብቶች አሁን እያለቁ ነው ያሉት። በጣም ድርቁ እስከ ተወሰነ ወራቶች ዝም ብሎ የሚቀጥል አይነት ኮንዲሽን ነው እያሳየ ያለው እንግዲህ ፈጣሪ የሚያመጣውን ባናውቅም ማለት ነው ስለዚህ አንደኛ ዩኒቨርሲቲዎችና የጥናትና ምርምር አካላቶች ከዩኒቨርሲቲ ውጭ ያሉትን እንዲህ የእንስሳት ማቆያ ምርምር ቦታ ያላቸው ከሌላ ቦታ ከመውሰድ ይልቅ አሁን እነዚህም ከብቶች ወደ ጥናት ማዕከላቸው አምጥተው ዝርያቸውንም በዛው እያቆዩ ማህበረሰቡም በዛ እነሱ የደጎማ ክፍያ ቢያደርጉላቸው አንድ አማራጭ ነው። ሌላው ደግሞ ለኮንሰፕሽን ለመመገቢያነት ለትልልቅ አሁን ለምሳሌ ለመከላከያ ለተለያዩ ጉዳይ የሚገዙ እንስሳቶች ሌላ ቦታ አሁን ሰላም የሆነበት ቦታ ሳሪ ያለበት ቦታ ከብት በጣም እጅግ ውድ ነው በሀገራችን ኮንቴክስት። እዛ ግን የሚገዛቸው ጠፍቶ ወደሚወስዱት አጥቶ የት ገበያ የት አቅጣጫ እንደሚወስዱ የማያውቁትን ማህበረሰቡ ጋር ሄደው ከነሱ ግብይት ቢፈጽም፣ ሌላው ነገር ደግሞ ኢቭን ከብት የሚያደልቡ ሰዎች አሁን ጤነኛ የሆኑ ገና ዕድሜያቸው ለጋ የሆኑ እንስሳቶች ከስቶ ችግር ላይ ነው ያሉት። እነዛን ከብቶች ወደሆነ ሆነ የማድለቢያ አካባቢ አምጥቶ አስመርምሮም ይሁን ጤንነታቸውን ቼክ አድርጎ ቢወስዱና ቢያደልቡ አጣዩ ሌላው መርዳት ነው በአካባቢ ያሉትን አሁን ወደ ሁለት መቶ ሰላሳ ሶስት ሺህ ከብቶች ናቸው ፈጣን ርደ እርዳታ አለበለዛ የሚሞቱ ማለት ነው። ሁለት መቶ ሰላሳ ስምንት ሺህ ከብቶች እስካሁን ካሳለፍ ነው ድርቅ ይልቅ ወደፊት ቢያንስ ለአምስት ወራት የሚጠብቀን ደረቅ ወር ይበልጥ አስከፊ ይሆናል የሚሉት የቦረና ዞን የአርብቶ አደር ልማት ኃላፊ ዶክተር ቃሲም ጉዮ፣ እስካሁን ድርቁና ድርቁ ያስከትለን ጉዳት ለመከላከል የተሰሩ ስራዎች በቂ አይደለም ይላሉ። ባለፈው ለምሳሌ ግል ድርጅትም ሆነ ሌላም ተነሳሽነት ትልቅ ይገዛ ነበረ ወደ ቦረና ፍሎ ሲያደግ የነበረው አሁን ሲጎረፍ የነበረው ሰፖርት ሁሉ ቆሟል ቆመዋል እና ትልስኬ መንግስት በኩል ራሱ በጣም ቀዝቀዝ እያለ ነው እና ሌላ ደግሞ እኛ ፍለፊታችን ያለው የድርቅ ሁኔታ ትልቁ ገና እየመጣ ያለው ስለሆነ ትልስ በተጀመረው ብንቀጥልና በተጀመረ ተሆን ብናየው እና በዛ ብናስቀጥለው በመንግስትም ሆነ ሌላ ኢንዲቪዥዋል ኢንስቲቴሽኖች ትላንትም የኢንጂኦ ኮርዲኔሽንም ነበረ። ትላልቅ ኢንጂኦ ዩን ኢንጂዎች ያሉበት ለምሳሌ ኦቻም ከማዕከላችን ነበረና አውተናል። በተመሳሳይ ባለፈው ሳምንት ከ ሃምሳ ሺህ በላይ እንስሳት እንደሞቱበት ያስታወቀው የሶማሌ ክልል ድርቁን ለመከላከል መንግስት ከሚያደርገው ጥረት ባሻገር በውጭ የሚኖሩ የሶማሌ ክልል ተወላጆች የበኩላቸውን እንዲያበረክቱ ጥሪ አቅርበዋል። በውጭ ከሚኖሩ የክልሉ ተወላጆች ወይም ዲያስፖራዎች ጋር በተዘጋጀ የምክክር መድረክ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሀመድ ድርቁ እስከ ሚያዝያ ሊቀጥል እንደሚችል አስታውቀው፣ በውጭ የሚኖሩ የክልሉ ተወላጆችም አቅማቸው በሚፈቅደው ሁሉ ተጎጂዎችን እንዲደግፉ ጥሪ ማቅረባቸውን የክልሉ ብዙሀን መገናኛ ዘግበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ለሁለተኛው አጋማሽ ቀዳሚ ወደሆነው ቅንብር ነው የምንሻገረው። የያዝነው 2021 ዓለም አቀፍ የፕሬስ ነጻነቶች ሽልማት ስነ ስርዓት ተካሂዷል። የዘንድሮ ተሸላሚዎች በመላው ዓለም ለአደጋ ተጋላጭነቱ እየጨመረ የመጣው የፕሬስ ነጻነት ሁኔታ አመላካች ናቸውም ተብሏል። ጁሊ ታቦ ያጠናቀረችውን የዚህን ዘገባ ዝርዝር ሀብታሙ ስዩም ቀጥሎ ያቀርበዋል። ኤቻ ናያንግ የበርማ ድምፅ የተባለ የዜና አውታር ኃላፊና አቃቢ አርታኢ ናቸው። የእሳቸው ነፃ የዜና አውታር በበርማ መፈንቅለ መንግስት ከተደረገ ወታደራዊ መንግስት ስልጣን ከያዘና የመገናኛ ብዙኃን ላይ ጥሰት መፈጸም ከጀመረ ወዲህ ጉዳት ደርሶበታል። ናያንግ በአሁኑ ጊዜ ኖርዌይ ውስጥ በስደት ይኖራሉ። ከዚሁ ሀገር የበርማ ድምፅ በሳተላይት አማካኝነት ወደ በርማ ይሰራጫል። በየካቲት ወር በሀገሪቱ መፈንቅለ መንግሥት ከተደረገ በኋላ የሀገሪቱ የጦር ሰራዊት ከአንድ መቶ የሚበልጡ ጋዜጠኞችን አስረዋል። ሃምሳ የሚሆኑት በአሁኑ ሰዓት በእስር ላይ ይገኛሉ። በእስር ላይ ከሚገኙት መካከል ከደርዘው የሚልቁት የናያንግ ተቀጣሪ የነበሩ ጋዜጠኞች ናቸው። ናያንግ ከዘንድሮው የሲፒጂ ዓለም አቀፍ የፕሬስ ነጻነት ሽልማት ተሸላሚዎች መካከል አንዱ ሆነዋል። ስለ ሽልማቱ ይህንን ይላሉ። ይሄ ሽልማት በስር ላይ ያሉም ሆነ ከውጭ ሆነው ሕይወታቸውንና ነጋቸውን ላደጋ አጋልጠው ለመዘገብ እየጣሩ ያሉ ጋዜጠኞቻችን እያዩት ያለው ፍዳ ጎልቶ እንዲታይ ያደርጋል ብዬ አስባለሁ። በዚህ የሽልማት ሥነ ሥርዓት ላይ ከቤላሩስ፣ ጓቴማላ እና ሞዛምቢክ የሆኑ ጋዜጠኞች በሀገሮቻቸው ያለውን ፈታኝ ሁኔታ ችለው ላቀረቧቸው ዘገባዎች አክብሮት ተሽሯቸዋል። ጆኤል ሲመን ሲፒጄ የተሰኘው የጋዜጠኞች መብት ተሟጋች ድርጅት ኃላፊ ናቸው። ዛሬ ያከብርናቸው ጋዜጠኞችም ሆኑ እኛ፣ ዩናይትድ ስቴትስን ጨምሮ ለነፃ ጋዜጠኝነት በሁሉም ቦታ ላይ ያሉ ሁኔታዎች ተቀይረዋል። ፈተናዎቹ ከፍ ያሉ ናቸው። እኔ ይህንን ስራ የዛሬ 25 ዓመት ጀምር የነበረው የላቀ ብሩ ተስፋ በሚያሳዝን መልኩ ዛሬ የለም። አናስታሲያ ሚጂያ የተባለው ከደረሰባቸው ጋዜጠኞች መካከል አንዷ ናቸው። ጓቲማላዊቷ ጋዜጠኛ በሚኖሩበት ጆያባጅ ከተማ በናሴ 2020 የጎርጎሳውያኑ ዘመን የተደረገን ሰላማዊ ሰልፍ ከዘገቡ በኋላ ለስር ተዳርገዋል። ለ36 ቀናት ነፃነቴን ተነጥቄያለሁ። ሂደቱን ለማዘግየት ሲባል ክሱ የሚሰማበትን ቀን አራዝሞት ነበር። ዳኛው ሚዲያ ጥፋተኛ አይደሉም ብለዋል። እሳቸው ግን አሁንም ድረስ ከፍርሃት አልተላቀቁም። ኢፋይ ኪፕ ቶኪን መናገሬን ከቀጠልኩኝ ይገሉኛል፣ ቤተሰቤንም ያጠፉብኛል። ጆኤል ሲመን እንደሚሉት ጋዜጠኝነት በመጪ ዓመታት ውስጥ የሚኖረውን ሁኔታ በተመለከተ ምጥን ተስፋ አላቸው። ይሁንና ከእውነታውም መሸሽ ግን አይፈልጉም። የፕሬስ ነጻነት ወይም ራስን የመግለጽ ነጻነት የመረጃው ዘመን ፍልሚያ ነው። ድል ልናደርግ ይገባል። በአስቸጋሪና በተራዘመ ትግል ውስጥ እንዳለንም ማወቅ አለብን። ኤቻንያንግ ለፕሬስ ነጻነት መታገላቸውን እንደሚቀጥሉ ተናግረዋል። ለወደፊት ብሩህ ተስፋ አለ ብዬ አስባለሁ። በፈንቅለ መንግስቱ ከተደረገ ከአስር ወራት በኋላ ወታደራዊ ኃይሉ አገሪቱንና ሕዝቦቿን ጸጥ ረጭ ማድረግ አልቻለም። ከአገሪቱ አሁንም መረጃ በገፍ እያገኘን ነው። በርማን በ1988 የጎርጎሮሳውያኑ ዘመን ለመጀመሪያ ጊዜ ስለቅ፣ ተመልሼ ለመግባት 20 ዓመታት ፈይተውብኝ ነበር። አሁን ያንን ያህል እንደማልቆይ ግን ተስፋ አድርጋለሁ። እመሰግናለሁ፣ ሀብታሙ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ተከታዩም ከመገናኛ ብዙኃን ጋር በተዛመደ ርዕስ ያቆየናል። በጋዜጠኞች ላይ የሚፈጸሙ ጥቃቶችንም ይመለከታል። በጋዜጠኞች ላይ ለሚፈጸሙ ወንጀሎች ተጠያቂነት ያለመኖሩን ለማስቀረት በቅርቡ ያከበሩትን ዓለም አቀፍ ቀን አስመልክቶ ዩኔስኮና ዓለም አቀፉ የጋዜጠኞች ማዕከል በመያዝያ ወር ላይ ባወጡት የጋራ ሪፖርት 73 ከመቶ የሚሆኑ ሴት ጋዜጠኞች በኢንተርኔት አማካኝነት የተለያዩ ጥቃቶች እንደሚደርስባቸው አመላክተዋል። በስፋት ከሚስተዋሉት ጥቃቶች መካከል በአካል የሚደርስ ጥቃት፣ ማስፈራሪያ፣ የወሲብ ጥቃትና በቤተሰብ አባላት ላይ የሚደርሱ ማስፈራሪያዎች እንደሚገኙበት ሪፖርቱ አመልክቷል። ካርሜላ ካሩሶ ያደረሰችንን የዚህን ዘገባ ዝርዝር ስምንሽ የቆየ እንደሚከተለው ታቀርበዋለች። ጋዜጠኝነት አደገኛ ሙያ ነው። ባለፈው ሳምንት ብቻ በፊሊፒንስና ሜክሲኮ ሁለት ጋዜጠኞች ሲገደሉ አንድ የአፍጋኒስታን ጋዜጠኛ ደግሞ በተተኮሰበት ጥይት ሳይሞት ቀርቷል። እነዚህ ግድያዎች የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ እንደ አውሮፓውያን አቆጣጠር ከ2016 አንስቶ መገደላቸውን ይፋ ካደረጋቸው 400 ጋዜጠኞች ተጨማሪ ሲሆኑ ለአብዛኞቹ ግድያዎች ማንም ተጠያቂ አይደረግም። ለግድያዎቹ ተጠያቂ አለመኖር ጥቃት የሚያደርሱ አካላት በድርጊታቸው እንዲደፋፈሩ የሚያደርግ ሁኔታ ይፈጥራል። እርምጃ ለመወሰዱ በበይነ መረብ አማካኝነት በአለም ዙሪያ የሚገኙ ጋዜጠኞች ላይ የሚደርሱ ስፍር ቁጥር የሌላቸው ማስፈራሪያዎች ላይም ተጽዕኖ እንዳለው ባለሙያዎች ይናገራሉ። የዚህ ተጽዕኖ ታዲያ አስቸጋሪ ሁኔታዎች እንደሚፈጥር በዩኔስኮ የመናገር ነጻነትና ሚዲያ እድገት ዳይሬክተር የሆኑት ጋይ በርገር ያስረዳሉ። ጋዜጠኞች ማህበረሰቡን የሚያገለግሉት በተለይ ደግሞ ሆን ብለው የሚሰራጩ መረጃዎች በበዙበት ወቅት ስራቸው እጅግ አስፈላጊ ነው። የተባበሩት መንግስታት ድርጅት በጋዜጠኞች ላይ ለሚፈጸሙ ወንጀሎች ተጠያቂነት አለመኖርን ለማስቀረት በዚህ ወር መጀመሪያ ላይ ያከበረውን ዓለም አቀፍ ቀን አስመልክቶ በርገር የመሩት የውይይት መድረክ በተለይ በኢንተርኔት አማካኝነት ሴቶች ላይ የሚደርሱ ማስፈራራቶችን ለማስቀረትና የፖሊሲ አውጪዎች ፖለቲከኞችና የዜና ተቋማት የሚፈጸሙት ወንጀሎች ተጠያቂ እንዲኖራቸው ማድረግ የሚችሉባቸውን ሀሳቦች ተመልክቷል የኮሎምቢያዋ ጋዜጠኛ ጄኔት ቦዶያ ሊማ በውይይቱ ላይ ለተሳተፉ ሰዎች ባስተላለፈችው መልእክትም ፆታን መሰረት ያደረገ ጥቃት የሴቶችን ድምፅ ለማፈን ጥቅም ላይ እያዋለ መሆኑን አስረድታለች ይህች የምርመራ ጋዜጠኛና የሴቶች መብት አቀንቃኝ የሆነችው ጋዜጠኛ በስራዋ ምክንያት ኢላማ የተደረገች ሲሆን እንደ አውሮፒያን አቆጣጠር በ2000 ዓ.ም በስራ ላይ እያለች ተጠልፋ ፆታዊ ጥቃት ተፈጽሞባታል ለዚህ ወንጀል የሀገሪቱ መንግስት ኃላፊነቱን የወሰደው ግን ገና በቅርቡ ነው። የሰሜንና ደቡብ አሜሪካ የሰብአዊ መብቶች ፍርድ ቤት በጥቅምት ወር ላይ ባሳለፈው ውሳኔ ኮሎምቢያ፣ ቦዶያ ላይ የደረሰውን ጥቃት በአግባቡ ባለመመርመሩ ቦዶያ ለፍትህና ጥበቃ ያላትን መብት ጥሷል በማለት ፍርድ ሰጥቷል። በጋዜጠኝነት ስራ ውስጥ የሴቶች ድምፅ እጅግ አስፈላጊ መሆኑን የገለጸችው ቦዶያ ሴቶች በተገፉ ማህበረሰቦችና በዓለም መካከል ያሉ ጠባብ ድልድዮች ናቸው ስትል ትናገራለች። ሆኖም በኢንተርኔት ላይ የሚደርስ ጥቃት ለሴት ጋዜጠኞች ከሁሉም ያባሰ ችግር እየሆነ መምጣቱን ጨምራ አስረድታለች። ለመሆኑ ዓለም አቀፍ ገጽታው ምን ይመስላል? በኢንተርኔት አማካኝነት የሚደርስ ጥቃት ችግር ስፋቱ ይፋ የተደረገው ዩኔስኮ እና ዓለም አቀፍ የጋዜጠኞች ማዕከል በሚያዝያ ወር ላይ ባወጡት የጋራ ሪፖርት ሲሆን በ125 ሀገራት የሚገኙ 901 ሴት ጋዜጠኞች ላይ ጥናት አካሂዷል። የጥናቱ ግኝትም 73 ከመቶ የሚሆኑት የጥናቱ ተሳታፊዎች በኢንተርኔት አማካኝነት የተለያዩ ጥቃቶች እንደደረሱባቸው አመልክቷል። በስፋት ከሚስተዋሉት ጥቃቶች መካከል ማዕከልም በአካል ላይ የሚደርስ ጥቃት፣ ማስፈራሪያ፣ የወሲብ ጥቃትና በቤተሰብ አባላት ላይ የሚደርሱ ማስፈራሪያዎች ይገኙበታል። በርገር በተለይ ማህበራዊ ሚዲያዎች ቁጣን ለመግለጫ እየዋሉ መሆኑን ያስረዳሉ። አብዛኞቹ ሴቶች ጥቃት የሚደርስባቸው ጋዜጠኞች በመሆናቸው ቢሆንም፣ በተለይ ግን ሴት ጋዜጠኞች በመሆናቸው ነው የጥቃት አድራሾቹን የበለጠ ያስቆጣቸዋል በዚህ ምክንያቱ ምናልባት በእነሱ አመለካከት ሴቶች የጋዜጠኝነት ስራ መስራት የለባቸውም ብለው ስለሚያምኑ ይሆናል። አርቲክል 19 ለተሰኘው የመናገር ነፃነት መብት አቀንቃኝ የሆነው ድርጅት የምትሰራው ሲልቪያ ቾካሮ ለአሜሪካ ድምፅ ስታስረዳ አብዛኛውን ጊዜ በኢንተርኔት አማካኝነት የሚደርሱ ጥቃቶች እንደ ሌሎች ጥቃቶች የምር ተደርገው አይወሰዱም ትላለች። የሚደርሰው ተጽዕኖ ግን ልክ እንደ ሌሎቹ ጥቃቶች እጅግ ከባድ ነው። ቾካሮ ዩኔስኮ አካሂዶት በነበረው ውይይት ላይ ተሳታፊ ነበረች። በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጥቃት በእውነት ያለ ነው። ሰውነታችን ድረስ ዘልቆ ይሰማል። በአይምሮም ላይ ጫና ያሳድራል። የዩኔስኮ ሪፖርት እንደሚያሳየው በጥናቱ ተሳታፊ ከነበሩት ሴቶች 12 ከመቶ የሚሆኑት በኢንተርኔት አማካኝነት በደረሰባቸው ጥቃት ምክንያት የጤና እርዳታና የማማከር አገልግሎት አግኝተዋል። 20 ከመቶ የሚሆኑት ደግሞ በኢንተርኔት የደረሰባቸው ማስፈራሪያ ወደ አካል ጥቃት ተሸጋግሯል። በብዛት በበየነ መረብ አማካኝነት በጋዜጠኞች ላይ የሚደርሱ ጥቃቶች ዘርን፣ ጾታንና ወሲብን መሠረት ያደረጉ ናቸው። በርገር ሁኔታውን ለአሜሪካ ድምፅ ሲያስረዱ ታዲያ በኢንተርኔት ላይ የሚደርሱ ማስፈራሪያዎችና የጥላቻ ንግግሮች የመናገር ነጻነት ከሰጣቸው መብቶች ያለፉ መሆናቸውን ይገልጻሉ። እነዚህ ዝም ብለው ትችቶች አይደሉም። እነዚህ የግድያ ዛቻዎች፣ የመደፈር ጥቃትና በቤተሰብ ላይ የሚደርሱ ማስፈራሪያዎች ናቸው። ከሰዎች ጋር በሐሳባቸው ስላልተስማማን ብቻ በነዚህ ነገሮች ሰዎችን የማስፈራራት ነጻነት የለም። የጥቃት ኢላማ የሆኑ ሰዎች እራሳቸውን ለመጠበቅ እርምጃ የመውሰድ ኃላፊነት ቢኖርባቸውም የዜና ተቋማት ግን አብዛኛውን ጊዜ ሰራተኞቻቸውን ለመርዳት ድጋፍ ሲሰጡ አይታይም። የተደረገው ጥናት እንደሚያሳየውም ማስፈራሪያ ከደረሳቸው ጋዜጠኞች መካከል ሁኔታውን ላለቆቻቸው የነገሩት ሩብ አይሞሉም። ሁኔታውን ያሳወቁትም ቢሆኑ ጠንካራ እንዲሆኑ ይመከራሉ ወይም ደግሞ ጥቃቱ እንዲደርስባቸው ምን እንዳደረጉ ይጠየቃሉ። ቾካሮ በሴቶች ጋዜጠኞች ላይ ስለሚደርስ ጥቃት ሲወራ በአብዛኛው መነጋገሪያ የሚሆነው በውጭ የሚደርሰው ጥቃት ብቻ ነው ትላለች። ስለ ሴቶች ጉዳይ ሲነሳ በውስጥም ያለው ጉዳይ መነሳት ያለበት ይመስለኛል። በዓለም ላይ ያለው እውነታ እንደሚያሳየው ሴቶች ደህንነታቸው ይጠበቃል ተብሎ በሚታሰብበት ቦታ ላይ እንኳን ደህንነታቸው አስተማማኝ አይደለም። በዩኔስኮ የውይይት መድረክ ላይ ሌላዋ ተናጋሪ የነበረችው ከድጃ ፓቴል ዓለም አቀፍ የሕዝብ ሚዲያ ፈንድ የተሰኘ ተቋም የፕሮግራም ኃላፊና የደቡብ አፍሪካው ሜል ኤንድ ጋርዲያን ጋዜጣ ዋና አዘጋጅ ስትሆን በምትሰራበት የሚዲያ ተቋም ባሉ ሴት ጋዜጠኞችና በራሷ ላይ በኢንተርኔት አማካኝነት የሚደርሱ ጥቃቶች አቅመቢስ የመሆን ስሜት እንዲሰማት እንደሚያደርጓት ተናግራለች። በዓለም ዙሪያ ያሉ የስራ አጋሮቿም እነዚህን ጥቃቶች ቸል እንድትል እንደሚመክሯትም ገልጻለች። በድረገጽ አማካኝነት በጋዜጠኞች ላይ የሚደርስ ማዋከብ በጠቅላላው የሚዲያ ተቋም ላይ እንደሚደርስ ጥቃት ተደርጎ ነው መቆጠር ያለበት። እንደዚህ መታየቱ ጥቃትን ለመከላከል ለሚደረጉ ጥረቶች ዋና መሰረት ነው። በኢንተርኔት ላይ የሚደርሱ ማስፈራራቶችንና ጥቃቶችን ለመቀነስና ጥቃቱ የሚደርስባቸው በቀላሉ ሁኔታውን እንዲያሳውቁ ለማድረግ እርምጃዎች ሊወሰዱ እንደሚችሉ በአርቲክል 19 የምትሰራው ቾካሮ ታምናለች። እነዚህ እርምጃዎች የመንግስት ፖሊሲን ማሻሻል፣ ፖለቲከኞች በኢንተርኔት የሚደርስ ጥቃትን በአደባባይ እንዲያወግዙ ማድረግን፣ ፖሊስ የሚደርሰውን ጥቆማ እንዴት ማስተናገድ እንዳለበት ስልጠና መስጠት በማህበራዊ ትስስር ገጾች ላይ የሚወጡ ጽሑፎችን ልክ እንዲኖራቸው ማድረግና ጥቃቶቹ ሪፖርት ሊደረጉ የሚችሉባቸውን መንገዶች በግልጽ ማሳወቅን ያጠቃልላሉ። በርገር ለአሜሪካ ድምፅ እንዳሉት በኢንተርኔት አማካኝነትም ይሁን በቀጥታ በጋዜጠኞች ላይ የሚደርሱ ማስፈራራቶችን ማስቆም እጅግ አስፈላጊ ነው። ሀሰተኛ መረጃና የጥላቻ ንግግር በበዛበት በዚህ ወቅት ጋዜጠኞች ሲገደሉ በኢንተርኔት ማስፈራራት ሲደርስባቸው ወይም ባልደረቦቻቸው በመገደላቸው ፍርሃት ሲደርስባቸው የተጣራና ተአማኒነት ያለው መረጃ ሊያቀብሉ የሚችሉ ድምፆችን የበለጠ እንድናጣ እንደሚያደርግም ይናገራሉ። በአሁኑ ሰዓት በርካታ ጋዜጠኞች ያስፈልጉናል የሚሉት በርገር ጋዜጠኞች ደህንነታቸው አደጋ ላይ በወደቀ ቁጥር ማህበረሰቡም አብሮ ለችግር እንደሚወድቅ አበክረው ገልጸዋል። ዮሐንስ መኝሸን ለዝግጅቷ አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ምናልባትም የምሽቱ የመጨረሻ ቅንብራችን ወደ ድሬዳዋ ይወስድናል። የአርሜንያው አምባሳደር አርተም አዝናውሪያን በድሬዳዋ ጉብኝት አድርገው ነበር ይለናል፣ አዲስ ቸኮል ከድሬዳዋ ባጠናቀረው ዘገባ። በጉብኝታቸውም ስለ ኢትዮ አርመን ግንኙነት የተናገሩት አምባሳደሩ የሁለቱን አገሮች ግንኙነት ከዘመነ አክሱም የሚጀምር ነው የሚሉት አምባሳደር ለዘመናዊቷ ኢትዮጵያም የአርመኖች አሻራ በጉልህ የታተመበት ነው ይላሉ። አምባሳደር አርተም ና አንድ የታሪክ ባለሙያ አነጋግሮ አዲስ ቸኮል ቀደም ብዬ የጠቀስኩትን ታሪካዊ ና ባህላዊ ትስስር እንዲያስቃኘናል። ባለፈው ሳምንት በኢትዮጵያ የአርመንያ ተልዕኮ ፈጻሚ አርተም አዝናዋሪያን በድሬዳዋ ጉብኝት አካሂደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ከአክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማ ና በሰሜን ሸዋ አሁን ድረስ አርማንያ ተብላ በምትጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ። በኢትዮጵያውያን ና አርማንያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በስምንተኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብፅን በሚወሩበት ጊዜ በዚያ የሚኖሩ አርመናውያን ከግብፅ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመኒያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረሲና እና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬድዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱም ማለት እንችላለን። ካልተሳሳትኩ በሐረር የሐረር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው። አዎንታ ያሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያ አቶ ገበየው ይናገራሉ። ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በሀገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በዑራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሀረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረ ዘይት ላይ እንደሰፈሩ ሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው። የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ስላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጧቸው አርባ ወላጅ አልባ አርመን ህጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው። ሜሊክ ሜሊክ ፓወር ኢንቫይትድ አርሜኒያስ ንጉሥ ምኒልክ ለሥልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው። ሌሎች አርመኖቹም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት። እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊት እና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚጎተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚኪስታን የሚባል ትሪኪዛን የሚባል የአርመን ዜጋ ነው። ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው እንግዲህ፣ በወቅቱ ትላልቅ የአይረን ሺቶችን ወደ መሀል አገር ቤተ መንግስቱ ሲገነባ፣ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሀል ሀገርም በማቅረብ በኢንዱስ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው። በዓለም ላይ አሉ ተብለው ከሚገመጡት አስራ አንድ ሚሊዮን አርመኖች ሶስት ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅሎ ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢ ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው የዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሀይቅና ሰሜን ሸ አርማኒያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት አርባዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልሚና የተጫወቱበት ዘመን ላይ በቀዳማ ኃይለስላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሔ ንጉሤ የተደረሰውን የመጀመሪያውን የኢትዮጵያ ህዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። አዲስ ቸኮረን እናመሰግናለን። አድማጮች ሙሉ ዝግጅቱን በድረ ገጻችንና በማኅበሬ ገጾቻችን ላይ ታገኛላችሁ። ሰዓታችን አበቃ። በዚህ የተሰናበትን። ነገ እንገናኝ። ሰላም፣ ደህና ደሩ።